እናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከምትሰሟቸው ጉዳዮች መካከል መንቀሳቀስ የማይችሉ ሰዎች ያንን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር የሰማችሁት እንዲሁም የተመለከታችሁት ወጣቱን የፈጠራ ባለሙያ አቤል ኃይለ ጊዮርጊስ ነው። አቤል ከቀርቀሃ የአካል ጉዳተኛ ተሽከርካሪ ወንበርን ጨምሮ ሌሎች ጠቃሚ ምርቶችን የሚገነባ ተቋም መስራች ነው። ከስራው ጋር በተገናኘ አመሻሹን በርካታ ነገሮችን ያጨዋውተናል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታም ስዩ መር አለው ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መራ ግብር ነው። አብራችሁን ስለምትቆዩ በእጅጉ አመሰግናለሁ። ወደ ቀዳሚው መሰናዱ እንሻገር። ኢትዮጵያ ውስጥ በተለያዩ ተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳተኝነት ተዳርገው ለመንቀሳቀስ ያልቻሉ ወገኖች ከሚቸግራቸው ነገሮች መካከል አንዱ ለመንቀሳቀሻ የሚሆን ተሽከርካሪ ወንበር ማግኘት ነው። ወንበሩ እንደ ልብ አለመገኘት የዋጋውንም መውደድ የተመለከተ መወደድ የተመለከተ አንድ ወጣት ይህን ለመቀየር ጥረት ከጀመረ ሰነባብተዋል። አቤል ኃይለ ጊዮርጊስ ይባላል። ከቀርቀሃ የተለያዩ ቁሳቁሶችን የሚገነባ ባምቡ ላብ ድርጅትም መስራች ነው። ስለ አጀማመሩ ቀድሞ ያስረዳናል። ይህንን ስራ እንድሰራ መነሻ የሆነኝ በአንድ ወቅት አንድ አካል ጉዳተኛን በአራት ኪሎ አካባቢ ባገኘሁበት ጊዜ እየነገረኝ ችግር ብዙ አካል ጉዳተኞች መንቀሳቀሻ ማቴሪያሎችን ግብአቶችን፣ እንደዚህ ዊልቸር ክራንች የመሳሰሉ ነገሮችን ማግኘት ሌክሪ እንደሆነ በነገረኝ ጊዜ ነው ይህን ሀሳብ የጀመርኩት። ከዛ በኋላ የተለያዩ ጥናቶችን ማጥናት ጀመርኩኝ። ስለ ባምቡ ወይም ስለ ቀርቀሃ የተጻፉ ጽሁፎችን በማነብበት ጊዜ ከፍተኛ የሆነው የአፍሪካ የቀርቀሃ ሀብት የሚገኘው ኢትዮጵያ ውስጥ እንደሆነ፣ ሰባ ፐርሰንት የሚሆነው የቀርቀሃ ሀብት ኢትዮጵያ ውስጥ ቢገኝም በተግባር ግን እስከ ዛሬ እንዳልተጠቀምንበት የሚያሳዩ ብዙ ጽሁፎችን ማንበብ ቻልኩኝ። ከዛ በተጨማሪ ቀርከሃ በተፈጥሮ በመካኒካል ባህሪው ከብረት የተሻለ ጥንካሬ እንዳለው እንዲሁም ኮንክሪት ተመጣጣኝ የሆነ ጥንካሬ እንዳለው በተረዳው ጊዜ ነው። እንደዚህ አይነት ችግሮችን መፍታት የሚያስችል ማቴሪያል ነው ብዬ ይህንን ግብዓት ለመጠቀም መነሻ ያደረግኩት ማለት ነው። እንግዲህ ከዚህ ጀምረህ በኋላ የተለያዩ ምርቶችን ማቅረብ እንደጀመርክና በተለያዩ መድረኮች ላይም እውቅናና ሽልማትን ስለማግኘትም ሰምተናል። ስለነዚያ እስቲ ዘርዘር አድርገህ ንገረን፣ አደም። ሲል እንደነገርኳቸው ሀብት መኖሩና እንደዚህ አይነት የተለያዩ ችግሮችን መኖራቸውን በተረዳው ጊዜ መጀመሪያ የሰራሁት የቀርቀሃ ዊልቼር ወይም ደግሞ ባምቡ ዊልቼር ነው። የባምቡ ዊልቼር ስሰራ ኢትዮጵያ ውስጥ ከአንድ ነጥብ አራት ሚሊየን በላይ የአካል ጉዳተኞች ዊልቸር እንደሚያስፈልጋቸው፣ ነገር ግን ዊልቼርን ማግኘት አንዳንዴ እንደ ቅንጦትም እንደሆነ በወርልድ ሄል ኦርጋናይዜሽን የተጻፈ ዶክመንትን አየሁኝ። ስለዚህ ይህንን ማቴሪያል በቀም ቼርን መስራት ቻልኩኝ። ዊልቼሩን ከሰራው በኋላ በተለያዩ ድርጅቶች እውቅናን ሽልማትን ማግኘት ቻልኩ። ከዚህም ውስጥ ሪች ፎር ቼንጅ የተባለ ተቋም እንደዚሁም፣ በዓለም አቀፍ ደረጃ ግሎባል ግሪን ግሮዝ ኢንስቲትዩት የተባለ ድርጅት የአረንጓዴ ፕሮዳክቶችን ፕሮሞት የሚያደርግ ድርጅት እውቅናና ሽልማቶችን ሰጡኝ። ከዛ በኋላ ደግሞ ያለኝን ስኪል ደቨሎፕ ለማድረግ የተለያዩ ስልጠናዎችን በሀገር ውስጥም በውጭ ሀገርም ስልጠናዎችን መውሰድ ቻልኩኝ። በስልጠናዎቹን በመወስድበት ጊዜ ደግሞ ሌላ ፕሮዳክት ደቨሎፕመንት አይዲያ መጣልኝ። ምንድነው እሱ ቀርቃሃን በመጠቀም ሳይክል የሳይክል ፍሬምን መስራት እንደሚቻል መጣልኝ። የቀርቃሃ ዊልቸሩንም የቀርቃሃ ሳይክሉንም ጎን ለጎን እያስኬድን ያለ ነው። በቀርቃሃ ዊልቸሩ በምናገኘው ማህበራዊ አጠቀም ቀርቃሃ ሳይክል ፕሮዳክታችን በኢኮኖሚ ደግሞ ያኛውን ሰፖርት ያደርግልናል። ስለዚህ አሁን ሁለቱም ፕሮዳክቶች ይዘን የሄድን ያለ ነው። ገበያ ውስጥ ኦልሬዲ ገብተናል። የተለያዩ ድጋፎችን፣ ሽልማቶችን እውቅናዎችንም አግኝተንበታል። የቀደም ብለህ እንግዲህ እንዳስረዳኸኝ ቀርከሃ ከብረት ጋር የሚወዳደር አይነት ጥንካሬ ያለው ተክል መሆኑን ነግርኛል። ነገር ግን አብዛኞቻችን መቼም ተክል እንደመሆኑ ያንን አምኖ የመቀበል ችግር ሊኖርብን ይችላል። በማህበረሰቡ ዘንድ ይሄንን የቀርከሃን ጥንካሬ፣ ጠቀሜታ ለማስረዳት ምን ያክል ጊዜ ፈጀብህ? የሚመጡ ጥያቄዎችንስ በምን መልኩ አስተናገድ? መጀመሪያ አካባቢ ትልቁ ቻሌንጅ የነበረብን የሰውን አመለካከት መቀየር ነው። ይህ ተክል እኛ ሀገር በስፋት ተሰማርቶ ቢገኝም ቀደም ባሉት ጊዜያት ግን ለአጥርነት ወይም ደግሞ ለማገዶነት ከዚያ አልዘለለ ደግሞ መሰረታዊ የሆኑ የቤት ውስጥ ፈርኒቸሮችን ለመስሪያ ብቻ ነው የምንጠቀምበት። በሰለጠነው ዓለም ኤዥያ፣ በአውሮፓ በሌሎች ሀገራት ደግሞ ቅርቃህን በመጠቀም ትልልቅ ህንፃ፣ ትልልቅ ደረጃ ያላቸውን ህንፃዎችን ለደረጃ ግብአት፣ ብሪጅ ስራ ለብዙ አይነት ግብአቶች ይጠቀሙበታል። ይሄንን እኛ ሀገር ለሰው ግንዛቤ ለመፍጠር እጅግ በጣም ትልቅ ችግር ነበረ። አንድ ከዚህ በፊት የሚሰሩ ፕሮዳክቶች የጥራት ችግር ነበረባቸው። ብዙ ጊዜ ቀርከሃን ፈርኒቸር ግብአትነት በምንጠቀምበት ጊዜ ከፍተኛ የሆነ የስታርች ኮንቴንት ወይም ደግሞ የስታርች መጠን ጣፋጭነት ኮንቴንት ስላለው ያንን ፈልገው ኢንሴክቶች የተለያዩ እንደዚህ እንትኖች ያንን ይቦረቡሩታል እና የመበላት ነገሩ ብዙ ጊዜ ችግር ስለሆነባቸው እንደዚህ አይነት ፕሮዳክት ይዘን ስንመጣ ለመቀበል በጣም አስቸጋሪ ሆኑብን ነበረ። ነገር ግን ይህንን ስራ በምሰራበት ጊዜ እኔ መሰረታዊ የሆኑ ቴክኒካል ፕሮሲጀሮችን፣ ሂደቶችን ተከትለን በኬሚካል በደንብ ትሪት ተድርጎ ታክሞ፣ እንደዚሁም ደግሞ አየር ንብረትን ሊቋቋም ለዝናብ፣ ለፀሐይ መቋቋም እንዲችል ተደርጎ የተሰራ ስለሆነ ይሄንን ለሰዎች ለማስረዳት ትንሽ ጊዜ ፈጅቶ ነበረ። ለብዙ ድርጅቶችም ያኔ ጥያቄ ስናቀርብ በራቸውን ለመክፈት ዝግጁ አልነበሩም። በወቅቱ ግለሰቦችም እንደዛው ለድጋፍ እጃቸውን አልዘረጉልንም ነበር። አሁን ግንዛቤው በተወሰነ መልኩ ተፈጥሯል። ብዙ ሰዎች የዚህ ፕሮዳክት አንደርስታንዲንግ ወይም ግንዛቤው አለ። እኛ ስናንኳኳ የነበርንባቸው ሰዎች አሁን በራሳቸው ጊዜ ድጋፍ ለማድረግ ወደኛ እየመጡ ነው። ግን መጀመሪያ አካባቢ ይህንን ግንዛቤ ለመፍጠር ትልቅ ችግር ነበረብን። እንግዲህ ቀደም ብለህ የመጀመሪያ ተጠቃሚዎች የአካል ጉዳተኞች እንደነበረ ነግርህናል ከእነሱ ያገኘኸው ምላሽ ምን ይመስላል? ተጠቃሚዎችን በምታናገርበት ጊዜ ምን አይነት ምላሽ ሰጡ? የማትረሳቸው ምላሾች ሳሉ ወይ? በእውነት ለመናገር እኛ ሀገር መሰረታዊ የሆኑ መንቀሳቀሻ ግባቶች ባለማግኘት ምክንያት የተለያዩ ወጣቶች፣ አቅም ያላቸው ሰዎች ቤታቸው እንዲቀሩ ተገድደዋልና እኔ መነሻ ያደረገኛ ልጅ ያየሁት ልጅ መሬት ላይ ሲንፏቀቅ ያየሁት ልጅ በመሆኑ ይህንን ፕሮዳክት ሰርቼ ይህንን ምርት ሰርቼ ለሙከራ በሰጠው በሰጧቸው ጊዜ የነበረው ፊድባክ እጅግ በጣም ልብን የሚነካ እና በጣም ትልቅ ድገና ምንም ነገር እንዳልሰራው ብዙ ነገሮችን እንዳስብ ያደረገኝ ነገር ነው። ያን የሰጡኝ የሚገርም ነው። ሰዎች መንቀሳቀስ የማይችሉ ሰዎች ያንን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር ነው እና የነበረው ፊድባክም በጣም ገንቢ የሆነ ፊድባክ ነው የሰጡን። ማስተካከል የሚገባንንም ነገር እንደዚሁ በግልጽነት ሰጥተውን በስፋት ማስ ፕሮዲውስ አድርገን ገበያ ከመውጣታችን በፊት ማስተካከል ያለብን እንድናስተካክል የሚነገሩን ነገር በጣም ጠቃሚና ገንቢ ነበረ። ግን በአጠቃላይ የፊድባኩ እጅግ ልብ የሚነካና ና በአንድ በኩልም ደግሞ ኩራትም እንዲሰማን አድርጎናል ማለት ነው። ከመለያየታችን በፊት አቤል ባምቡላ የተሰኘ ተቋም መስርተሃል። ከአንድ አመት ከሁለት ዓመት ከዓመታት በኋላ ይህ ድርጅት ይህ ተቋም ደርሶ ማየት የምትፈልግበት ስፍራ የት ነው? እየሰራን ያለ ነው በአካባቢያችን በአቅራቢያችን በዋና ከተማችን በአዲስ አበባ ዙሪያ ያሉ ደንበኞቻችን እና ፍላጎት የሚሰሩ ሰዎችን ለማርካት እየሰራን ያለ ነው። በሚቀጥሉት አንድ አመታት የባምቡ ላብስ ብራንድ በተወሰኑ የምስራቅ አፍሪካ ከተሞች ላይ ለመስራት እያቀድን ነው። በኬንያ፣ በዩጋንዳ እነዚህ ከተሞች ላይ ማስፋት እቅዳለን። ከዛ በተጨማሪ ደግሞ ባምቡ ባይስክል ፍሬሙን ብቻ ለኤክስፖርት ማርኬት በመላክ በአውሮፓ፣ በአሜሪካ እና በተለያዩ ቦታዎች ቀርቀሃ ሳይክል ፍሬሙን በመላክ የኤክስፖርት ማርኬታችንን ማሳደግ እናስባለን። ብዙ ሰዎች ደግሞ አብረውን እንዲሰሩ አካባቢ ንብረትንም፣ ብክለትን ከመቀነስም አንጻር ትልቅ ሚና ስላለው የኛ ስራ በዚህ ሴክተር ላይ የበኩላችን እናስተዋጽኦ ለግን የብዙ ሰዎችን ተጠቃሚነት ለማረጋገጥ ምናስበው እጅግ በጣም አመሰግናለሁ አቤል ኃይለ ጊዮርጊስ፣ በአምቡላብስ ስለተሰኘው ከቀርከሃ የሰዎችን ሕይወት እየቀየሩ ያሉ መጠቀሚያዎችን እያመረተ ያለ ተቋም መስራች ነህ። መልካም ምሽት መልካም ቀን ይሁንልህ። መከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። የአየር ንብረት ለውጥን ለመግታት አሊያም ከለውጡ ጋር ራስን አላምዶ ለመራመድ ትምህርት ቤቶች ወሳኝ ሚና ሊኖራቸው እንደሚገባ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ይናገራል። ኢትዮጵያ ውስጥ አንዳንድ ትምህርት ቤቶች የአካባቢ ጥበቃ ዙሪያ የሚንቀሳቀሱ ክበባት ቢኖሯቸውም በርካታ ተማሪዎች ግን በጉዳዩ ላይ እውቀት እንደሌላቸው የአሜሪካ ድምፅ ያነጋግራቸው ተማሪዎችና መምህራን ይናገራሉ። ስመኝሽ ቆየ ተጨማሪ ዘገባ አላት። አለማችን ከምን ጊዜውም በላይ እየሞቀች ነው። ይህ የሙቀት መጠን መጨመር ደግሞ በርካታ ስጋቶችን ፈጥሯል። በተለይ እንደ ኢትዮጵያ ባሉ ድሃ ሀገራት ውስጥ የሚታየው የዝናብ ወቅት መዛባት፣ ያልተለመደ ከፍተኛ ዝናብና ጎርፍ ወይም ከመጠን ያለፈ ሙቀት በግብርናና በከብት እርባታ የሚተዳደረውን ሕብረተሰብ ለድርቅና ረሃብ አደጋ አጋልጧል። በዚህ የከባቢ የአየር ሙቀት መጨመር ምክንያት እየደረሰ ያለውን የአየር ንብረት ለውጥ ለመዋጋት እንደ መፍትሄ ከተቀመጡ ነጥቦች አንዱ ተማሪ ተማሪዎች ከልጅነታቸው ጀምሮ በጉዳዩ ላይ እውቀት እንዲኖራቸው በማድረግ የአየር ንብረት ለውጡን ያገናዘበ አናኗር እንዲያዳብሩ ማድረግ መሆኑን የተባበሩት መንግስታት ድርጅት ያስቀምጣል። ለመሆኑ በኢትዮጵያ የሚገኙ ተማሪዎች ስለ አየር ንብረት ለውጥ ምን ያክል ያውቃሉ? በኮከበ ጽብሀ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነችው ስንዱ አበበ የአስራአንደኛ ክፍል ተማሪ ስትሆን ስለ አካባቢ ጥበቃም ሆነ ስለ አየር ንብረት ለውጥ ያላት እውቀት እምብዛም ነው። የምታስታውሰው በጂኦግራፊ ትምህርት ውስጥ ስትማር የሰማቻቸውን ነው። ስለ አየር ንብረትና ስለ አካባቢ ጥበቃ ብዙም አላውቅም፣ ምክንያቱም የናቹራል ተማሪ ስለመሆን ብዙ ጊዜ ጂኦግራፊ ትምህርት ላይ ስለሚሰጥ ብዙም አላውቅም የአየር ንብረት ለውጥ እንደማስታውሰው ከሆነ በቃ የተቀያየረ አንዴ ዝናብ ይሆናል አንዴ ፀሐይ የሆነት ተከታታይ ያልሆነ ነገር ለውጥ እንለዋለን ማለት ነው ይመስለኛል። ስንዱ እንደምትለው በኮከበ ጽብሀ የጾታ የሚኒ ሚዲያና የመሳሰሉ ክለቦች ቢኖሩም በአካባቢ ጥበቃ ዙሪያ የሚሰራ ክለብ ግን ሰምታ እንደማታውቅ ትናገራለች። በእኛ በኮከበ ጽዋ ሁለተኛ ደረጃ ትምህርት ቤት ብዙ ክለቦች አሉ። የጋዜጣ ክለብ፣ የጾታ ክለብ እንዲሁም የመሳሰሉት ክለቦች አሉ። እሱን የሚያነሳ ክለብ ሰምቼ አላውቅም፣ ያለም አይመስለኝም። በኮከበ ጽዋ ሁለተኛ ደረጃ ትምህርት ቤት ክፍል ውስጥስ ምናልባት አስተማሪዎች በአየር ንብረት ለውጥ ዙሪያ ከተማሪዎቹ ጋር ውይይት የማድረግ ልምድ አላቸው። ብዙ ጊዜ አስተማሪዎች ሲገቡ አስተማሪዎች ሲገቡ ቀጥታ ወደ ትምህርት ወደ ትምህርት ነው የሚያተኩሩት ና እንደዚህ ሳየራ ነገር አውርታ አያውቁም። ብዙ ጊዜ ሌላው ያናገር ነው ተማሪ ሚካኤል ተሾመ ይባላል። በአዲስ አበባ በሚገኘው አንድነት ዓለም አቀፍ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ሲሆን ስለ አየር ንብረት ለውጥ እንዲሁም የአካባቢ ጥበቃ ጽንሰ ሀሳብ ምን ያክል ያውቅ እንደሆነ ጠይቄው ነበር። አካባቢ ጥበቃ ማለት እስከማውቀው በግለሰቦች በድርጅቶች እና እና በመንግስት የተፈጠሩ አካባቢ የመጠበቅ ልምድ ነው። ያለውን የተፈጥሮ አካባቢን መቆጠብ እና በተቻለ መጠን ጉዳቱን ለመጠገን እያንዳንዱ ሰው የሚሰራው ስራ ነው። አየር ንብረት ለውጥ ማለት በክላይሜት ቼንጅ ምክንያቶች በዓለሙ ያለው አየሮች በሙሉ የተበከለ የሚሰጡ ያጡ እና የተለያዩ ነገሮች ጉዳት ያደረሰ ሚካኤል በተወሰነ መጠን ቢሆን ስለ አየር ንብረት ለውጥ እውቀት ሊያገኝ የቻለው ከጂኦግራፊ ትምህርትና በትምህርት ቤት ውስጥ ተማሪዎች ባቋቋሙት የአካባቢ ጥበቃ ክበብ አባል በመሆኑ መሆኑን ገልጾልኛል። አብዛኛው ጊዜ ይሄ ነገር የምንማረው ወይ በራሳችን ነው ወይ በትርፍ ጊዜያችን በጂኦግራፊ ልስኖች ነው እንጂ ትምህርት ቤቱ በዚህ ትምህርት ብዙ አያቀርብም። እኔ እኛ በተማርኩበት ትምህርት ቤት በዚህ በዚህ ጉዳዮች ላይ ብዙ አያስተምሩም። ጂኦግራፊስትኖቻ ነው ይሄ ነገር የሚነግሩ በአብዛኛው ጊዜ ይሄ ነገር ባንማረን ተማሪዎች በየራሳቸው ክለቦች መስርተው በዚህ ክለቦች መሰረት ያነዱ በዚህ ክለብ ውስጥ ትምህርቱ ይነገራሉ፣ እውቀቱ ይነገራሉ እና ይሄ አይነት ነገሮች መካከል ይለፋሉ። ለምሳሌ አንተ ትምህርት ቤት ውስጥ ክለብ አለ፣ በዚህ ጉዳይ ላይ ትምህርት የሚሰጥ ወይም ተማሪዎችን የሚያንቀሳቅስ በትምህርት ቤት ውስጥ ክለብ፣ እንደገና እንደዚህ ያለ ነገር ተፈጥሯል። ክለቡ በየዓመቱ ከመቶ በላይ አመል የሚያመለክቱ ሰዎች አሉ፣ እና እነዚህ ሰዎች በሙሉ ያስተምራሉ። አየር ብክለት፣ ብክለት፣ አካባቢ ጥበቃ እና በዚህ የመሳሰሉ ነገሮች ያስተምራሉ። ክለቡ ዓላማ ደግሞ አካባቢያችን ለመጠበቅና ለማስታት ነው ለተማሪዎችም ለሰራተኞችም ጤንነት የመጠበቅ ተብለው በቦሌ ኮሚኒቲ ሁለተኛ ደረጃ ትምህርት ቤት የሚያስተምሩት መምህር ሙልጌታ ታያቸው በበኩላቸው በትምህርት ቤታቸው ውስጥ ጥሩ እንቅስቃሴ የሚያደርግ የአካባቢ ጥበቃ ክለብ መኖሩን ገልጸው፣ በክለቡ ከሚንቀሳቀሱት ውጪ ግን ተማሪዎች ስለ አየር ንብረት የሚማሩበት አጋጣሚ ውስን መሆኑን ያስረዳሉ። እኔ በሚሰራበት ትምህርት ቤት የአካባቢና ጥበቃ ክበብ አለ ሌሎች ክበቦች እና በዚህ አካባቢና ጥበቃ ክበብ ውስጥ ከሌላው ክበብም በአንጻራዊ የተሻለ እንቅስቃሴ የሚደረግበት ነው ብዬ ነው የማስበው። እፅዋቶችን በግቢያቸው ውስጥ ያሉ እፅዋቶችን ተማሪዎችም እንዲያጠጧቸው ይደረጋል። መምህራንም በፍላጎት ጠዋት ጠዋት ላይ በተወሰነ ደግሞ ረፍት ሰዓት ላይ እንዲሆን ጥሩ ሁኔታ እያጠጧም ጥሩ ላይ ያለን ላይ አካባቢውን ከመጠበቅ አንጻር አሁን እንቅስቃሴ አለ ብዬ አስባለሁ፣ በእኛ ትምህርት ቤት ሁኔታ ማለት ነው። ተማሪዎቹ በአንጻራዊ ሁኔታ ይሳተፋሉ ማለት ይቻላል፣ ብዙም ባይባልም፣ ያ በተወሰነ መልኩ ይንቀሳቀሳሉ። ያው ከትምህርቱ ግንኙነት አንጻር እንግዲህ ጂኦግራፊ፣ ባዮሎጂ መምህራኖች ምግ ጉዳይ ተማሪዎችን ያወያያሉ ብዬ አስባለሁ። በአንድ ወቅት በደን ተሸፍነው የነበሩት የኢትዮጵያ ተራራማ ቦታዎች በሕዝብ ብዛት ቁጥር መጨመርና ያንን ተከትሎ በሚመጡ የእርሻ መስፋፋቶች አሁን ተራቁተዋል። ዝናብ በተለመደው መልኩ ወቅቱን ጠብቆ አይጥልም። ሕልውናዋ ከተፈጥሮ ሀብት ለተያያዘው ኢትዮጵያ ደግሞ ይህ ትልቅ ስጋት ነው። በዩናይትድ ስቴትስ የሚገኘው ሚኖሶታ ዩኒቨርሲቲ የትምህርት ጾታና አየር ንብረት ለውጥ ባለሙያ የሆኑት ክርስቲና ኮክ የአየር ንብረት ለውጥና ተያያዥ ጉዳዮችን በትምህርት ቤት በመደበኛነት ማስተማር ተማሪዎች ማህበረሰባቸውን እንዲረዱና ለውጡን ያማከለ አኗኗር ይዘው እንዲያድጉ ይረዳቸዋል ይላሉ። በተለይ ደግሞ ሴት ተማሪዎች um, as a means of ensuring girls have the opportunity to develop and exercise their leadership skills ሴት ተማሪዎች በትምህርት ቤት ወደ አመራር ቦታ እንዲመጡ በማበረታታትና ከአየር ንብረት ለውጥ ጋር በተያያዘ የሚወሰኑ ውሳኔዎች ላይ ተሳታፊ እንዲሆኑ በማድረግ ራሳቸውንና ማህበረሰባቸው ላይ የተደቀነውን አደጋ በተወሰነ መልኩ እንዲቀንሱ ማድረግ ይቻላል። ለውጡ ያመጣውን የአካባቢና የኢኮኖሚ ሁኔታ ቀድመው ተረድተው ራሳቸውንም ዝግጁ ያደርጋሉ። ባለሙያ እንደሚሉት ስለ አየር ንብረት ለውጥ ተማሪዎችን በክፍል ውስጥ ማስተማር ብቻ በቂ አይደለም። ተማሪዎች ተቋማት ችግሩን ለመፍታት ስለሚያደርጓቸው ጥረቶች እንዲያውቁና የመፍትሄው አካል እንዲሆኑ ማብቃትም የትምህርት ቤቶች እና የመምህራን ኃላፊነት ሊሆን ይገባል ይላሉ። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ፣ ዋሽንግተን ዲሲ ሰማኝሽን እናመሰግናለን። ቀጣዩም ዘገባ የአየር ንብረት ለውጥ በትምህርት ዘርፍ ላይ እያሳደረ ያለውን ጫና የሚመለከት ነው። የተባበሩት መንግሥታት ድርጅት ባለፉት አስርት ዓመታት ውስጥ ታይቶ የማያውቅ ያለው የአፍሪካ ቀንድን የመታው አስከፊ ድርቅ በኢትዮጵያ ብቻ በመቶ ሺህ የሚቆጠሩ ሰዎችን ሲያፈናቅል ከ ስድስት መቶ ሺህ በላይ ሕጻናትን ደግሞ ከገበታቸው እንዲስተጓጉሉና በመቶ የሚቆጠሩ ትምህርት ቤቶች ደግሞ እንዲዘጉ ምክንያት መሆኑን ተናግሯል። ይህን የተመለከተውን ዘገባ አሉላ ከበደ ያስደምጠናል። እግር ኳስ አስደሳች ጨዋታ ብቻ ሊመስል ይችላል። መልሰው መጫወት ለቻሉት ታዳጊ ልጆች ግን ወደ ትምህርት ገበታቸው ለመመለስ የሚያግዝ ክህሎትና በራስ መተማመን እንዲያዳብሩ ጭምር የሚያስችል ዕድል ነው። አርብቶ አደሮችንና በግብርና የሚተዳደሩትን በተመሳሳይ የነበራቸውን መተዳደሪያ ባሳጣቸው ድርቅ ሳቢያ ከ900 ሺህ በላይ አባወራዎች ከመኖሪያ ቀያቸው ለመፈናቀል ተገደዋል።ከመኖሪያ ከመኖሪያ ቀያቸው መፈናቀላቸውን ድርቁንና የእንስሳቶቻቸውን ማለቅ ተከትሎ ለተለያዩ የሥነ ልቦና ጉዳቶች ተዳርገዋል። እናም ሕጻናት የሚመጡና የሚጫወቱበት ወላጆቻቸውን የገጠሙትን ፈተናዎች የሚረሱበት ስፍራ ማዘጋጀት ነበረብን። ጥረቱ እንደ አህመድ ኑር ያሉ ከቀያቸው የተፈናቀሉ ሕጻናት ለትምህርታቸው እንዲነቃቁ ረድቷቸዋል። ፋርቡሮ ከጎዴ ወጣ ብሎ የሚገኝ አንደኛ ደረጃ ትምህርት ቤት ነው። የእድሜ እኩዮቼ ትምህርታቸውን ሲከታተሉ አይቻለሁ። እኔም ትምህርት ቤት እንደሄድ ወላጆቼ እንዲፈቅዱልኝ ጠየቅኳቸው። እናም ወደዚህ አመጡኝ። በዚህ የተነሳም ከዚህ ደረጃ ላይ ልደርስ ቻልኩ። የአምስተኛ ክፍል ተማሪ ነኝ። የመጀመሪያ ደረጃ ትምህርት ቤቶች በኢትዮጵያ በተለይም በገጠርና ከከተሞች ራቅ ብለው በሚገኙ አካባቢዎች እጅግ ደካማ ናቸው። እንደ ተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ግምገማ ከ60 በመቶ በላይ የሚሆኑት የመጀመሪያ ደረጃ ትምህርት ቤቶች ተማሪዎች ወደ ከፍተኛ ደረጃ ትምህርት ቤቶች የሚያሸጋግራቸውን ውጤት አያመጡም። ይህም ማለት በአጠቃላይ 54 በመቶ የሚሆኑት ተማሪዎች ብቻ ናቸው ከስምንተኛ ክፍል የተሻገረ የትምህርት ደረጃ ላይ የሚደርሱት። እንደ ዩኒሴፍ እይታም ለዚህ ነው ትምህርት የሚያስተጓጉሉ ችግሮችን መቀነስ ወሳኝ የሆነው። Uh, one or two school years they will never go back to school because it's the issue you know when when you are fourteen and and you have to sit with people that are eleven let <laughs> ምክንያቱም አንተ የ14 ዓመት ልጅ ሆነህ ከ11 ወይም ከ12 ዓመት ልጆች ጋር አንድ ክፍል ገብተህ ትምህርትህን መከታተል ብዙ ምቾት አይሰጥህም፣ እንደምትረዳው። ቤተሰቦቻቸው ድሆች በመሆናቸው ያን ለማሳካት ሲሉ የሚገፋፉበት ሁኔታ አይኖርም። በዚህ የተነሳ ተጽዕኖው እጅግ ከፍተኛ ነው። ካሉት ማበረታቻዎች አንዱ በትምህርት ቤቶች ውስጥ ለተማሪዎች የሚቀርበው የምግብ መርሃ ግብር ነው። ምንም እንኳን መርሃ ግቡ ውጤታማ ቢሆን ሴቭ ደ ችልድረን በገጠመው የገንዘብ እጥረት ሳቢያ በፏርቡሮ አንደኛ ደረጃ ትምህርት ቤት ለህፃናቱ ያቀርብ የነበረውን ምግብ ለማቋረጥ ተገደዋል። ድርቁን ተከትሎም የተመጣጠነ የምግብ እጥረቱ በማየሉ ህጻናቱን ከበሽታ ለመታደግ አልሚ ንጥረ ነገር ያዘሉ ብስኩትና የመሳሰሉ የምግብ አይነቶችን ለማቅረብ ይሞክራል። በተጨማሪም ወላጆቻቸው ልጆቻቸውን ትምህርት ቤት እንዲያስመዘግቡ ለማበረታታት ትምህርት ቤቱም ሌሎች ማበረታቻ መንገዶችን ይቀይሳል። ትምህርታቸውን ከሌሎች ትምህርት ቤቶች በመከታተል ላይ ያሉና በትምህርታቸው ጥሩ ችሎታ ያስመዘገቡ ልጆችን አሳየናቸው። ይህንንም ምሳሌ በመጠቀም ስለ ትምህርት አስፈላጊነት ግንዛቤ እንዲኖራቸው አድርገናል። ከከተሞች ራቅ ባሉት የገጠር አካባቢዎች ለሚኖሩት ለነኝህ ህጻናት ለወትሮ የማይገኝ የትምህርት እድል መታደል ማለት ከአርብቶ አደር ወላጆቻቸው በእጅጉ የተለየ ህይወት የመምራት እድል መታደል ማለት ነው። የልጆቹም ተስፋ ይኸው ይመስላል ከጫካ የምኖር አርብቶ አደር ብቻ ነው መሆን የምችለው። እናም ተምሬ ማስተማርና ወላጆቼን መርዳት እፈልጋለሁ። በየሳምንቱ ቁጥራቸው የበዙ ቤተሰቦች ቀያቸውን ጥለው ወዲህ ወደ መጠለያ ካምፑ እየጎረፉ በመሆናቸው ያሉት የመማሪያ ክፍሎችም እያደር ይበልጥ መጨናነቅ ይዘዋል። ዘለቄታ ላለው ፍሬ ግን ቋሚ ትምህርት ቤት መገንባት አለበት ሲሉ መምህራኑ ይመክራሉ። አሉላ ከበደን ለቀደመው ዘገባ እናመሰግናለን። አድማጮቻችን፣ ተመልካቾቻችን በመተላለፍ ላይ ባለው መሰናዶ ላይ አስተያየት ካላችሁ በፌስቡክ ገጻችን በኩል ሃሳባችሁን እንድታጋሩን ይሁን። አሁን ከኢትዮጵያ ደግሞ ወደ ዩናይትድ ስቴትስ እንመለሳለን። እንደ አውሮፓውያን አቆጣጠር በ2016 በሎስ አንጀለስና ሳን ፍራንሲስኮ ከተሞች መካከል የተጀምረው የከተማ ስነ ምህዳርን በፎቶ ዘግበው በአንድ ቋት የማስቀመጥ ውድድር ዘንድሮም ለአራት ቀናት ተካሂዷል። በዚህ ውድድር ላይ ተማሪዎች፣ ወላጆች፣ መምህራንና ሳይንቲስቶች በሚኖሩባቸው ከተሞች ያሉ እንስሳት እና እጽዋትን እንዲሁም ነፍሳትን ፎቶዎች አጋርተዋል። የደንገረመው የማይክ ስሎቫንን ዘገባ እንደሚከትለው አሰናድተዋለች። የዓለም አቀፍ የከተማ ስነ ምህዳር ውድድር ውጤቱ ደርሷል። ውድድሩ በዓለም ዙሪያ ለአራት ቀናት ከሚያዝያ ማብቂያ እስከ ግንቦት መግቢያ ድረስ ሲካሄድ ቆይቷል። ሮቧላስ የአካባቢ ጥበቃ ማህበረሰብ አባል ሲሆኑ ውድድሩ ለተማሪዎችና በአጠቃላይ ለተሳታፊዎቹ ስላለው ፋይዳ እንዲህ ያስረዳሉ። የቻሉትን ያክል የተለያዩ እንስሳቶችና እጽዋቶችን ለመመዝገብ እየሞከሩ ነው ከዚህ በተጨማሪም ከተፈጥሮ ጋር በድጋሚ እየተገናኙና እየተቀራረቡ ሊፓ በተሰኘች የቦሊቪያ ከተማ ያሉ ተማሪዎች በዚህ ውድድር ላይ ከተሳተፉት መካከል ናቸው። ውድድሩ ላይ 445 ከተሞች ውስጥ የሚኖሩ ተማሪዎችና ወላጆች እንዲሁም መምህራን ተሳትፈዋል። ይሄ ውድድር እንደ ኤሮፓያን አቆጣጠር በ2016 ዓ.ም በሎስ አንጀለስና ሳን ፍራንሲስኮ ከተሞች መካከል በዩናይትድ ስቴትስ ነው የተጀመረው። አሁን ግን ዓለም አቀፍ መርሃ ግብር ሊሆን ችሏል። በተለያየ የዓለም ክፍል ያሉ ተማሪዎች በሚኖሩባቸው ከተማዎች ውስጥ ያነሷቸውን ለየት ያሉ እጽዋት፣ እንስሳትና ነፍሳትን ፎቶ አይ ናቹራሊስት የተሰኘው መተግበሪያ ላይ ይለጥፋሉ። ሌላ ሂጅንስ የከተማ ስነ ምህዳር ውድድር አጋር መስራች ናቸው። ተማሪዎቹ በፎቶ ከዘገቧቸው ነገሮች መካከል አንዱን ይጠቅሳሉ። በአውስትራሊያ ጠረፍ ላይ ሊጠፋ የተቃረበ የሻርክ ዝርያ አይነት አግኝተዋል። ከዚህ በተጨማሪም በቦሊቪያ ኦርኪድ የተሰኘ አበባ ለየት ያለ ዝርያ በዚህ መተግበሪያ ላይ ሊመዘገብ ችሏል። ጄጁ የተሰኘና ነዋሪነቱ በደቡብ ኮሪያ የሆነ ለመጀመሪያ ጊዜ የተሳተፈ ሰውም ነብር አዳኝ የሆነ የእባብ ዝርያ ፎቶግራፍ ሊያነሳ ችሏል። ሌላው የተመዘገበ ነገር ደግሞ በዩክሬን የእንስሳት ተመራማሪ ከካርኪፍ ከተማ በሰሜን ምዕራብ አቅጣጫ የተገኙት ዙዋንሳኪ የተሰኙት ለየት ያሉ የፈረስ ዝርያዎች ናቸው። በዩክሬን ጦርነቱ ባያመች ተሳታፊዎች መኖራቸውና መዘገባቸውን ግን over 7000 observations made in the ukraine so there are scientists all over the world taking part in this and በዩክሬን ከ ሰባት ሺህ በላይ ቅኝቶች ተደርገዋል። በዓለም ላይ ያሉ ሳይንቲስቶች በሙሉ በዚህ እየተሳተፉ ነው። ይሁንና አንዳንዴ የምንኖርበት አካባቢ ያለው ሁኔታ ምቹ ላይሆን ይሁን እንጂ፣ በአንጻሩ በሌሎች ብዙ ከተሞች የሚደረጉት ቅኝቶች ሰላማዊ ናቸው። በዚህ የተነሳም በተለያዩ የህይወት ዘርፎች ውስጥ ያሉ ሰዎች ይሳተፉበታል ይላሉ ሊላ ሂጅንስ። እጅግ ብዙ መምህራን ቡድኖች፣ የወላጅ ቡድኖች እና አዋቂ ግለሰቦች ይህን ነገር እያደረግኩ ቅዳሜና እሁዴን የእረፍት ጊዜን ማሳለፍ ያስደስተኛል ያሉ ሁሉ እየተሳተፉ መሆናቸውን እናውቃለን። በአስር ሺዎች የሚቆጠሩና በተለያዩ የዓለም ክፍል የሚኖሩ ሰዎች በየአመቱ በዚህ ውድድር ላይ በመሳተፍ ህይወት በመሬት ላይ ምን እንደምትመስል ተፈጥሮን እየመዘገቡ ነው። እድን እናመሰግናለሁ። ለምሽቱ ያዝንላችሁ የመጨረሻ ዘገባን በመቀጠል እንስማ። ኢትዮጵያ ውስጥ ያለው ድርቅ ያለ ዕድሜ ጋብቻን እያስፋፋ ስለመሆኑ ከሰሞኑ የተባበሩት መንግስታት ድርጅት አስታውቋል። የሊንዳ ጌፍታሽን ዘገባ ደረጀ ደስታ ያሰማናል። በኢትዮጵያ ሶማሌ ክልል ራሳቸውንም ሆነ ቤተሰቦቻቸውን መመገብ ያልቻሉ ሰው እርዳታ ፍለጋ ወደ ተፈናቃይ ካምፖች እየፈለሱ ነው። ራሳቸውን በገቢ ደግፈው ለማቆየትም ማናቸውንም ነገር ያደርጋሉ። ናስቴሆ ባህር አብዲ ያገባችው በአስራ አራት ዓመቷ ነበር። ይሁን እንጂ የቀደመ ባሏ እሷንና ሁለት ልጆቿን መደግፍ ስላልቻለ፣ በዚህ ዓመት ደግሞ ሌላ ሰው አግብታለች። ተፈናቃያዋ ሙሽራ ናስቴሆ እንዲህ ትላለች። ምን ማድረግ እችላለሁ? እንዳልሰራ ምንም ሙያ የለኝም። በዚያ ላይ አልተማርኩም። ልጆቼ እየተሰቃዩ ነው። 18 ዓመት ያልሞላቸው ልጅ አገሮች ጋብቻ በባህልም ሆነ በአገሪቱ የተለመደ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት 40 ከመቶ የሚሆኑት የኢትዮጵያ ሴቶች የተዳሩት 18 ዓመት ሳይሆናቸው መሆኑን ይገልጻል። ድርቁ ባስከተለው የመተዳደሪያ እጦት ግፊት ያደረባቸው ወላጆች ልጆቻቸውን መዳሩ የአንድ ተመጋቢ አፍ ቀንሶ የጥሎ ሽም ገቢ ስለሚያስገኝላቸው እንደ እፎይታ ይወስዱታል። በተባበሩት መንግስታት የሕፃናት መርጃ ድርጅት የሶማሌ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ። ድርቁ እጅግ በጣም ባጠቃቸው አካባቢዎች በወረዳዎቹ፣ አደጋው የከፋ መሆኑን ይነገረናል። 63 ከመቶ ያክል ጨምሮ እናየው ነበረ። በእርግጥ ይህ አሃዝ ትክክለኛ ላይሆን ይችላል። ከተለያዩ ወረዳዎች ማህበረሰቡን በማነጋገር ያገኙት ነው። ይሁን እንጂ ይሄ ቁጥር በራሱ ሕፃናቱ ስላሉበት ሁኔታ የሚገልጸው አስፈሪ ገጽታ አለው። ዩኒሴፍ በክልሉ የልጆች ያለ ዕድሜ ጋብቻ በእጥፍ መጨመሩን ይገልጻል። ይሁን እንጂ ችግሩ ከዚያም በላይ ሊሆን እንደሚችል ያሳስባል። ወላጆች ጉዳዩን በይፋ አይነጋገሩበትም፣ ጋብቻዎቹም በይፋ አይመዘገቡም። ምክንያቱም በኢትዮጵያ ሕግ ትክክለኛው የጋብቻ ዕድሜ 18 ነው። ተሟጋቾች ያለ ዕድሜ ጋብቻ በልጃገረዶቹ ላይ የሚያስከትለውን ችግር ማስተማር ምናልባት ልምዱን ሊቀንስ ይችላል ይላሉ። አሁንም በዩኒሴፍ የሶማሊያ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ። ራሳቸው ልጆች የሆኑት ወላጆች በምን ሁኔታ እንዳሉ እያየን ነው። ያልተመጣጠነ ምግብ ችግር ከፍተኛ ሆኖ ራሳቸው ልጆቹ ብቻ ሳይሆኑ እነሱ የሚወልዷቸው ልጆች ከከፍተኛ የተመጣጠነ የምግብ እጥረት ጋር በተያያዘ በበሽታ ሲጠቁ እንመለከታለን። ልጆችን በትምህርት ቤት ክፍል ውስጥ ማቆየት ካለእድሜ ጋብቻና ከእርግዝና በመከላከል ይረዳቸዋል። ከሕፃናት አድን ድርጅት አሊኑር መሐመድ እንዲህ ይላሉ። እንደምታውቁት ትምህርት የለጋ እድሜ ጋብቻን ለመዋጋት ቁልፍ ነገር ነው። ልጆች በትምህርት ቤት ውስጥ እንዲቆዩ ማድረግ ጠቃሚ መሆኑን ለወላጆች እንነግራችኋለን። ልጆቻችሁን በመዳር የሚገኝ የአጭር ጥቅም ሳይሆን በረጅም ጊዜ በሚጠቅማቸው ትምህርት ላይ መዋል አለባችሁ እንላለን። አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም መስተንግደው፣ ኤልያስ አስማሪ ደግሞ በድምፅና ምስል ቅንብሩ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።